ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ ቅዳሜ ኅዳር 20 2012 ዓ ም የምሽቱን ስርጭታችንን ፌስቡክ ላይቭ ላይ አት ቪኦኤ አምሃሪክ ብላችሁ መከታተል ትችላላችሁ። አቶ ለማ መገርሳ በመደመር ሐሳብና በፓርቲዎች ውህደት ጉዳይ ያላቸውን ልዩነት ለቪኦኤ ገልጸዋል። ኑቲ ኢደአሙ ከንጀዱ እዶ ብረቶ እንተኢን ዱረ ኦሮሞ ወልቲ ኢደአሙ ቀባ ኦሮሞ ወልቲ ኢደአሙ የቹን ገንደራ ካሴ አናን ጎዲኒ ለእኛ መደመር ማለት ከሌላ ቦታ መጀመር ሳይሆን መጀመሪያ ኦሮሞ ነው። የኦሮሞ መደመር ማለት ደግሞ ከቀበሌ፣ ከወረዳ፣ ከዞን አንስቶ አንድነቱን ማጠናከር ማለት ነው። ሁለተኛ መደመር ስንል ደግሞ እንዴትና በምን ሁኔታ መታየት አለበት፣ አንድነታችንና ልዩነታችን መለየት አለበት የሚል ሐሳብ ነው ሳራምድ የነበረው ብለዋል አቶ ለማ መገርሳ። በሌላ በኩል ደግሞ አቶ ለማ በድርጅታዊ አሰራር ልዩነት ላይ ያነሱት ሀሳብ ዴሞክራሲያዊ መሆኑን የገለጸው የብልጽግና ፓርቲ የኦሮሚያ ጽህፈት ቤት ሀሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት ነው ብሏል። ኦሮሞ የኦሮሚያ ክልል ብቻ ሳይሆን ኢትዮጵያንም ጭምር የሚመራበት ታሪካዊ ትላይ ነው ያለው በመሆኑ ምክንያት ኦሮሞ ማጠናከር እንደተጠበቀ ሆኖ ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋርም የሁሉም ከመሆኑ ጋር ተያይዘው ሁሉንም አቅፈ መሄድም ያለብን የኦሮሞ ባህልና ታሪክም ሴቱም እሱን ነው የሚያሳየው ና ከሌሎችም ጋር ብንደመር የበለጠ ተያይዞ የሚችሄድበት ነው። ንጉሱ ይቅርታ ከጽህፈት ቤቱ ኃላፊ አቶ ፍቃዱ ተሰማ ጋር ቃለ ምልልስ ይዘናል። ሁለቱም ሙሉ ቃለ ምልልሶች በዚህ ምሽት ይቀርባሉ። ንጉሡ ታምሬ ፕሮግራሙን ይመራል። ቴክኒሽያኑ ቮይቴክ ዞርኒያክ በስቱዲዮ የቴክኒክ መሳሪያዎች ላይ ነው። ሶሎሞን አባተነኝም የማስተናግዳችሁ። አብራችሁን ቆዩ አሁን የምሽቱን ዋና ዋና የዓለም ዜና አላሰማችሁ የሶማሌ ክልል ገዢ ፓርቲ ሶዴፓ ጠቅላላ ጉባኤው በሁለት ተቃውሞ ከብልጽግና ፓርቲ ጋር ለመዋሃድ ወሰነ ፓርቲው በሥራ አስፈጻሚ እና በማዕከላዊ ኮሚቴ ደረጃ ውህደቱን በሙሉ ድምፅ አጽድቆ የነበረ ሲሆን ዛሬ አመሻሽ ላይ በተጠናቀቀው የፓርቲው ጠቅላላ ጉባኤ ውህደቱን አጽድቋል። አዲስ ቸኮል ተጨማሪ አለው። የፓርቲው ሊቀመንበር አቶ አህመድ ሺዴ እንዲሁም የክልሉ ርዕሰ መስተዳድርና ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድና አቶ አደም ፋራ በመሩት የጠቅላላ ጉባኤው አስቸኳይ ስብሰባ ላይ ሶዴፓ ከብልጽግና ፓርቲ ጋር ለመዋሃድ ወስኗል። የክልሉ ፕሬዚዳንት አማካሪ ዶክተር ታጁዲ መሐመድ ስለ ጉባኤው ለቪኦኤ እንዲህ ብለዋል። ስራ አስፈጻሚው የማዕከላዊ ኮሚቴ በተለያየ ስብሰባ ተሰብስቦ በሙሉ ድምፅ ብጋ የጸደቁትና ለጠቅላላ ጉባኤ ተመርቶ ጠቅላላ ጉባኤው ዛሬ ተሰብስቦ ነበረ። አሁን በጠቅላላ ጉባኤ ላይ ዛሬ ከህዝቡ በኩል ሲንጸባርቁ የነበሩትን ሀሳቦች በአጠቃላይ ዝርዝር ተደርገው ተነጋግረንበታል እና ተነጋግረን በእያንዳንዱ ነጥብ ላይ የህዝቡ ኮንሰርን የነበሩ ሁኔታዎች ላይ ከማዕከላዊ ኮሚቴና ከስራ አስፈጻሚ ኮሚቴ ጋር በነበረው ንግግር የተነጋገሩትን የወሰኑትን ውሳኔዎች በቀጣይም የሚመሰረተው ፓርቲ ላይ ምን አይነት አስተዋጽኦ ማድረግ እንዳለባቸው ክልሉንም ፌዴራሊዝሙንም ህገ መንግስቱ ለማስጠበቅ ምን ምን መስራት እንዳለባቸው ሳሚሰለ አወሰን። ከዛ በኋላ ጠቅላላ ጉባኤው በሰጠው ድምፅ ን ተሳታፊ ነበረ። ከዚህ በሁለት ተቃውሞ አስርከነዋል። የፓርቲው አንዳንድ አባላት በማህበራዊ ሚዲያዎች ላይ ስጋትና ጥርጣሪያቸውን ሲገልጹ የነበረ ሲሆን እንደ ዶክተር ታጁዲን ገለጻ እነኚህ ስጋትና ጥርጣሪዎች ቀርበው በግልጽ ውይይት ከተደረገባቸው በኋላ መግባባት ላይ ተደርሷል ብለዋል። ጉባኤው አስቸኳይ ከመሆኑና ከአንዳንድ ወረዳዎች ርቀት አንጻር የተወሰኑ የፓርቲው አባላት በጉባኤው መሳተፍ ባይችሉም የጉባኤውን ውሳኔ ለማጽደቅ ከሚያስፈልገው የበለጠ ከሰባት መቶ በላይ ተሳታፊዎች ጉባኤው መታደማቸውንም ዶክተር ታጁዲን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ዜና ነው እየተከታተላችሁ ያላችሁት። እንግሊዝ ዋና ከተማ ለንደን ውስጥ ትናንት በተፈጸመው የስለት ጥቃት ሁለት ሰዎች ተገድለው ሶስት መቁሰላቸውን የሀገሪቱ የጸጥታ ባለስልጣናት አስታውቀዋል። ጥቃቱን የፈጸመው የ28 ዓመት ዕድሜው ላይ የሚገኝ ኡስማን ካን የሚባል ሰው ነው ብሎ የጠረጠረው ፖሊስ በቁጥጥር ስር ያዋለው ሲሆን፣ ሌሎች ተጠርጣሪዎችን እንደማያድኑ ባለስልጣናቱ ዛሬ አስታውቀዋል። ኡስማን ካን የዛሬ ሰባት ዓመት አድርሶታል በተባለ የሽብር አድራጎት ተይዞ ጥፋተኛነት ከተበየነበት በኋላ ባለፈው ዓመት ታህሳስ ውስጥ በአመክሮት ተለ ቆ እንደነበር ተገልጿል። የዩናይትድ ስቴትስ ባህር ኃይል በዚህ ወር ውስጥ በደቡብ ቻይና ባህር ውስጥ ያደረገው ያልተለመደ እንቅስቃሴ የይገባኛል ውዝግብ በተበራከተበት አካባቢ ቤጂንግ ልትከተል ይገባል የምትላቸውን መመሪያዎች ለማስተማር ዋሽንግተን የወሰደችው እርምጃ ነው ብለው እንደሚያምኑ ባለሥልጣናትና ምሁራን አስታወቁ። ቻይና ይዞታዋን እያሰፋችበትና እያጠናከረችበት ወዳለው የእስያ ባህር ዩናይትድ ስቴትስ ሁለቱን የባህር ኃይል መርከቦቿን ያስገባችው ቻይና ራሷ የሰራችውን ግዙፍ ጄቶች አስነሽና አሳራፊ መርከብ ካሰማራች በኋላ ነው። ይህንን የፖለቲካና የምጣኔ ሀብት ትርጉሙ የጎላ የባህር መተላለፊያ ከመቆጣጠር ይልቅ ቻይና ክፍት እንድታደርግ ዩናይትድ ስቴትስ እንደምትፈልግ ባለሥልጣናቱና ምሁራኑ አመልክተዋል። በአካባቢው ላይ ከቻይና ሌላ አምስት አዋሳኝ ሀገሮችም የይገባኛል ጥያቄ አንስተው ይወዛገባሉ። ተቃውሞና ዐመፅ ተስፋፍቶ በቆየባት ሆንግ ኮንግ ውስጥ ቤጂንግ እያጠናከረች ነው ያሉትን ጣልቃ ገብነት የተቃወሙ የሁለተኛ ደረጃ ተማሪዎችና ጡረታ ላይ ያሉ ሰዎች ዛሬ አብረው አደባባይ ወጥተዋል። የሀገሪቱ ፖሊስ አድርሶታል የሚሉትን የጭካኔ አድራጎትና ጥቃትም ሰልፈኞቹ አውግዘዋል። ሆንግ ኮንግ ከእንግሊዝ ቅኝ ግዛትነት ወደ ቻይና የተመለሰችው ከሃያ ሁለት ዓመታት በፊት ነበር። ደቡብ አፍጋኒስታን ውስጥ የተጣለ የቦምብ ጥቃት አንድ ከፍተኛ ወታደራዊ አዛዥና አንድ የአካባቢውን ጋዜጠኛ ገድሏል። ለጥቃቱ ታሊባን ኃላፊነት ወስዷል። አካባቢው በአመዛኙ በታሊባን ቁጥጥር ስር በሚገኘው ወይም ተከታታይ አደጋ በሚጥልበት ሄልማንድ ክፍለ ሀገር የሚገኝ ነው። አልቤኒያ ውስጥ ሰሞኑን በደረሰው የርዕደ ምድር ምክንያት ከደረሰው ውድመት በሕይወት የተረፉ ሰዎችን ለመፈለግ ሲደረግ የቆየው አሰሳ መቆሙን የሀገሪቱ ጠቅላይ ሚኒስትር ኤዲ ራማ ዛሬ አስታወቁ። ንዝረቱ የበዛ ጉዳት ባደረሰባት ቱማኔ ከተማ ውስጥ 26 ሰዎች በአደጋው ምክንያት መሞታቸው የተገለጸ ሲሆን ስድስቱ የአንድ ቤተሰብ አባላት መሆናቸው ታውቋል። ከአንድ ሰው በስተቀር የሁሉንም የሁሉም አስከሬኖች ቀብር ተፈጽመዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ12040 ኪሎ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 20 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭም አት ቪኦኤ አምሃሪክ ብላችሁ ልታዳምጡን ትችላላችሁ። በቀጥታ የሰብአዊ መብት ኮሚሽነር ዳንኤል በቀለን ይዘናል በዚህ ምሽት። በተለይ የፖለቲካ መሪዎች የኢትዮጵያ ልሂቃን የኢትዮጵያን የፖለቲካ ቀውስ ለመፍታት በቅንነት እና በመግባባትና በመረዳዳትና የጋራ መስማሚያ በመፈለግ መንፈስ መደራደር መወያየት፣ መነጋገርና መፍትሄ መፈለግ ይቻላል? በምሽቱ ለጥያቄው መልስ ዝግጅታችን ላይ ይጠብቋቸው። በስፋት አብራችሁን ቆዩ። ክቡራትና ክቡራን፣ አሁን ወደ መጀመሪያው ዝግጅታችን እናልፋለን። የመደመርን ሐሳብ ከመነሻውም ቢሆን እንዳልደገፉት የኦሮሞ ዴሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ መከላከያ ሚኒስትር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ አስታውቀዋል። አቶ ለማ አክለውም የኢህአደግ የውህደት ሐሳብና ውሳኔ ትክክል ነው ብለው እንደማያምኑና ቢሆንም እንኳ ወቅቱ አይደለም ብለው እንደሚያስቡ ተናግረዋል። አቶ ለማን ያነጋገረችው የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ነች። ሙሉ ቃለ ምልልስ ተተርጉሞ እንደሚከተለው ይቀርባል። ከዚህ ቀደም አዳማ ውስጥ በተካሄደ የኦሮሞ ዲሞክራሲያዊ ስልጠናና ውይይት ላይ አቶ ለማ መገርሳ የመደመር ፍልስፍናን አስመልክቶ አሰሙት የተባለው ተቃውሞ ትክክል መሆኑን አለመሆኑን ነው ጃለኔ ገመዳ በመጀመሪያ የጠየቀችው። ዋንቶታ ገጌፈማ ጅራን ረት ን ያዳ ዋን ንት አመኑ ፊ ዋን ሰበ ኬኛፍ ታ ያ እየተካሄዱ ባሉ ጉዳዮች ላይ የማምነውንና ያለኝን ሐሳብ በተለይም ለሕዝባችን ይበጃል ብዬ ያሰብኩትን ሳራምድ ነበር። ስለዚህ በአዳማም ሆነ በሌሎች ቦታዎች በተመሳሳይ ሁኔታ ይህንን ሳደርግ ነበር። የመደመሩን ሀሳብ ነው የተከራከሩት። ኑቲ እደአሙ ከንጀዱ እዶ ብረቶ እንተይን ዱረ ኦሮሞ ወልቲ ለእኛ መደመር ማለት ከሌላ ቦታ መጀመር ሳይሆን መጀመሪያ ኦሮሞ ነው። የኦሮሞ መደመር ማለት ደግሞ ከቀበሌ፣ ከወረዳ፣ ከዞን አንስቶ አንድነቱን ማጠናከር ማለት ነው። ሁለተኛ መደመር ስንል ደግሞ እንዴትና በምን ሁኔታ መታየት አለበት፣ አንድነታችንና ልዩነታችን መለየት አለበት የሚል ሐሳብ ነው ሳራምድ የነበረው። እንዲህ ዐይነቱ አስተሳሰብ የእርስዎ ብቻ ነው ወይስ የሚደግፉት አሉ? የሚል ነው ሌላው የጃለኔ ጥያቄ። ባየቱ አዎ፣ ይህን የሚደግፉ ሌሎች ሰዎችም አሉ። የኢህአደግ ምክር ቤት የፓርቲውን ውህደት ለማጽደቅ ባካሄደው ስብሰባ ላይ ተገኝተው ነበር። የህወሀት አባሎች ድምፅ ሳይሰጡ ቀርተዋል። ስለዚያ ስብሰባ ጥቂት ቢነግሩኝ። ሰ በልና ሮ ብራ እት ቢዩን እንደንዳ ቶኮን ቶኮ ምሰከ ሰ ማቱ እንግዲህ ይህን በሌላ ጊዜ ልመለስበት እችላለሁ። በነበረው አካሄድ በእያንዳንዱ ሂደት ምን ተከሰተ፣ ማን ምን አደረገ የሚለው ሌላ ጊዜ ብንነጋገር መልካም ይሆናል ብዬ አስባለሁ ነገር ግን በአጠቃላይ ከመጀመሪያው አንስቶ እስከ መጨረሻው ድረስ የፓርቲዎቹን ውህደት በተመለከተ የተለየ ሐሳብ ነው ያለኝ። ከመጀመሪያው አንስቶ የማላምንበት መሆኑን ለሥራ አስፈጻሚውም ሆነ ለሁሉም በሰፊው ገልጽ ነበር። የፓርቲዎቹ መዋሃድ ትክክል አይደለም፣ ትክክል ቢሆን እንኳ ጊዜው አይደለም ብዬ ስለማምን በዚሁ አቋሜ ራሴን አግልዬ ነው ያለሁት። ማሌዚ እንተው ከነኒ ጀደ ተኮፋ ኖቲ ሆገንቶን ኦሮሞ አይሆንም። ያልኩበት ምክንያት አንደኛ፣ እኛ የኦሮሞ አመራር አባላት የኦሮሞ ሕዝብ አምኖን ያቀረበልን ትላልቅ ጥያቄዎች አሉ። እነዚህ ጥያቄዎችን እንመልስላችኋለን ብለን ቃል ገብተናል። ሕዝባችን ይህን ጥያቄ ያቀረበልን የትናንቱን ኦህዴድ ስም ለውጠንለት ኦዴፓ ካልን በኋላ ነው። ስለዚህ ሕዝቡ ጥያቄውን አንድ ሁለት ሦስት ብሎ የሰጠው ለአገራዊ ፓርቲ ሳይሆን ለኦዴፓ ነው። ስለዚህ የሕዝቡን ጥያቄ ሳንመልስ ይህን ማድረግ ትክክል አይደለም፣ እምነት ማጉደል ይሆናል። እናም ጥያቄዎቹን ቆጥሮ እንደ ሰጠን መመለስ አለብን የሚል እምነት አለኝ። እንለመፋ ሁለተኛ፣ ይህን ፓርቲ ማዋሃድ ጊዜው አይደለም፣ ብዙ አደጋ አለው በሽግግር ውስጥ ነው ያለነው። ይህ ጊዜ የውሰት ነው እንጂ የእኛ አይደለም። በዚህ በውሰት እየመራን ባለንበት ጊዜ ውስጥ ደግሞ ከተለያየ ቦታ ብዙ ችግሮች እየገጠሙን ነው። በዚህ በሽግግር ጊዜ አዲስ ነገር ይዞ መውጣት ወይም የሙከራ ጊዜ የምናደርግበት አይደለም። አዲስ ነገር ይዘን የምንወጣበት ጊዜ ሳይሆን፣ እነዚያ ችግሮች በተለይ ደግሞ እኛ በጣም ልናተኩርባቸው የሚገቡን ብለን እኔ ካነሳኋቸው ጉዳዮች ውስጥ አንደኛ አገሪቷ ሰላምና መረጋጋት የሌላት ስለሆነ አብዛኛውን ጊዜያችንን አገር ማረጋጋትና ሰላም ማውረድ ላይ መስራት አለብን የሚል ነው። ማክሮ ኢኮኖሚ ረት ኬሱማ ዩቃለ ኢንስግሬኛ ኡመት ረትሱኩን ይሰማኔ ጉዱ ደንደኡ ኑረ ልዕለ ምጣኔ ሀብት፣ በተለይ ህዝቡን እያስቸገረ የሚገኘው የኑሮ ውድነት ላይ ማተኮር አለብን። ሦስተኛ ከፊታችን ያለው ምርጫ በሰላም እንዲጠናቀቅ ማድረግ የመንግስት ግዴታ ስለሆነ ሰላማዊ እንዲሆን ለማድረግ ከአሁኑ መስራት አለብን። ኖስ አከሳባ ከናቲስ አከ ፓርቲቲስ ሞዋኔ አከባ ነው ቦሮ ሞቱማ ተሁዳፍ አከደንዴኝ እኛም እንደ ህዝብ እንደ ፓርቲ ማሸንፈን እንድንወጣ ነገ መንግስት መሆን እንድንችል ምን ማድረግ አለብን የሚለውን ለመመለስ የተለያዩ ስልቶችን ቀይሰን መስራት አለብን። አሁን ስራችን መሆን ያለበት ይህ ነው። ከዚህ አልፈን ሌላ ነገር መስራት አደጋ ሊያመጣብን ስለሚችል ይህ ጉዳይ ይደር ይቆይ የሚል ነው። እኒከምብራን ወንቲ ነቲን ቶሌ ኬሳቲ ወንቲ ሃራንኩ ንገዲ ቀበተ ሌላው ያልተስማማሁበት ነገር ይህን አዲስ ነገር ዝም ብሎ አምጥቶ በችኮላ ማዋሃዱና የተካሄደበትን መንገድ ደስ አላለኝም። ይህን ጉዳይ ሰው አስተውሎት በደንብ ተመካክሮ ገብቶት የተለያዩ ሐሳቦች ተንሸራሽረው በዚህ ጉዳይ ላይ ዕውቀት ያላቸው ሰዎች ተሳትፈውበት የሕዝብ አመለካከት ተሰብስቦ ሕዝቡ በሙሉ እምነት ተቀብሎት ሥራ ላይ እንዲውል ማድረግ ሲቻል በፍጥነት አንዱን ነገር ሳይፈቱ መደራረቡ ትልቅ ጥርጣሬ ውስጥ አስገብቶኛል። ከጅምሩ ይህ ፕሮጀክት ለእኔ ገብቶኝ አውቄ ተረድቼው አምኜበትና ተሳትፌበት ስላልሆነ ይህ ጉዳይ በአጠቃላይ እንኳን ለመላ ሀገሪቱ የኦሮሞም ህዝብ በአጽንኦት ሊረዳው የሚገባው ጉዳይ ነው። ፖለቲካ ከሚጻፈውና ከሚነገረው በላይ ከጀርባ ያለው ዓላማ ምንድነው? የሚለውን በትክክል ማየትን ይጠይቃል። ይህ ፕሮጀክት ማንጠነሰሰው ማንተሳተፈበት፣ ለአጭር ጊዜ ለረጅም ጊዜ ምን ውጤት ያመጣል? የሚለውን ቆም ብሎ በጥሞና ማየትና መወያየትን ይጠይቃል። ሰነቆፈቶንተ እኒ ከሌሳሱስ ከፈማሊ ያ ብቻ ሳይሆን የትናንት ሁኔታዎች ምን ችግር ነበረባቸው? ምን ጉድለት ነበረው? ይህ አዲሱ ደግሞ ያለፈውን እንዴት ያሻሽላል? ምን ጥቅም አለው? ምን ትርፍ ያስገኛል? ጉዳቱስ? ይህን ሁሉ በአንድነት ማጤን ያስፈልጋል። እነዚህን አያይዘን ስንገመግም እኔም በሙሉ ዕውቀት ተሳትፌበት አሳቤን አበርክቼ የእኔ ነው ብዬ የእኔ ነው ማለት ደግሞ የዚህን ሕዝብ ጥቅም አስከብራለሁ አላስከብርም ለሚለው ጥያቄ ሙሉ እምነት ሳይኖረኝ ዝም ብዬ መቀበል ስለሚያስቸግረኝ በዚህ ልዩነት ነው ይህን ሐሳብ አልቀበልም ብዬ የወጣሁት። ለመፋ ኡመተ ኬኛ ተሃዴ ብኑ ኡመተ ኬኛ ሀደጌፈኑ ዋን ኡመኒ ኬኛ መርባኔ። ሁለተኛ ወደ ሕዝባችን እንመለስ፣ ሕዝባችንን እናዳምጥ ተባብለናል። ከአሁን ወዲያ ሕዝባችን የማይፈልገውን አናደርግም ብለን እፊቱ ምለናል። ሕዝቡም አመነን። አሁን ብድግ ብለን አዲስ ነገር ይዘን ስንመጣ ሕዝቡ ሊያውቅ ይገባል። ምሁራን፣ የአገር ሽማግሎች፣ ሕዝቡ ይህ ጉዳይ ያዋጣልን አያዋጣንም ብሎ መመርመር አለበት እንጂ የተወሰንን ሰዎች በመሰለን ልክ ሰፍተን ማልበሱ ትክክል አይደለም። እኔ ራሴ አልገባኝም። ስለዚህ ይህ ጉዳይ ይደር ይቆይ ብዬ በተናጠልም ለብቻዬ ለምኛለሁ ለምኛለሁ ይጎዳል ብዬ ለምኛለሁ። ያለኝ ተሰሚነት እምብዛም ነው። ተሰሚነት ካጣሁ ውዬ አደርኩ። ተሰሚነትና ድርሻ ሳይኖርህ እንዲህ አይነቱ ውሳኔ ላይ መሳተፍ አስፈላጊም አይደለም። አላምንበትም። ስለዚህ ነው ልዩነቴን ይዤ የወጣሁት።

ኦዴፓ ከብልጽግና ፓርቲ መመስረት ጋር ተያይዞ ከፈረሰ ወዴት ሊሄዱ ነው የሚል ነበር፣ የጃለኔ የመጨረሻው ጥያቄዋ። አቶ ለማ መገርሳ ለዚህ ጥያቄ መልስ ሰጥተዋል። ከዚህ ድርጅት ውጣልን ብለው እስካልወሰኑ ልዩነቴን ይዤ እሟገታለሁ። እኔ ብቻ ሳልሆን ቅራኔ ያላቸው የሚከራከሩ ብዙ አሉ። ከሆነልን እናስተካክላለን፣ ካልሆነ ከኦሮሞ ሕዝብ ጋር ተመካክረን የሚበጀንን እናደርጋለን። በቀደም ከተደረገው ስብሰባ የቀረሁበትን ምክንያት ስለጠየቅሽኝ መመለስ ስላለብኝ ነው እንጂ ወደፊት በእያንዳንዱ ጉዳይ ሕዝባችን ማወቅ ያለበትን ነገር መግለጽ ያለብኝ ስለሆነ ለእናንተ ሚዲያም ሆነ ለሌላው ሚዲያ በሰፊው እገልጻለሁ ብዬ አስባለሁ። ለአሁኑ ይህንን ካልኩሽ በቂ ነው ብዬ አስባለሁ ብለዋል የመከላከያ ሚኒስትርና የኦዴፓ ምክትል ሊቀመንበር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ። ቃለ ምልልሱን ያደረገችውን ጃልን ገመዳን አመሰግናለሁ። ክቡራትና ክቡራን አድማጮች ሙሉንና ንጹሑን የአቶ ለማ መገርሳን ቃለ ምልልስ በአማርኛም የተተረጎመውን እንደዚሁም በአፋን ኦሮሞ የሰጡትን ከዌብሳይታችንና ከፌስቡክ ገጻችን ሙሉን ማዳመጥ ትችላላችሁ። በሌላ በኩል ደግሞ አቶ ለማ መገርሳ በድርጅታዊ አሰራር ልዩነት ላይ ያነሱት ሐሳብ ዲሞክራሲያዊ መሆኑን የገለጸው የብልጽግና ፓርቲ የኦሮሚያ ጽሕፈት ቤት ሐሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት ነው ብሏል። ሪፖርተራችን ሙክታር ጀማል ከጽሕፈት ቤቱ ኃላፊ ከአቶ ፍቃዱ ተሰማ ጋር ቃለ ምልልስ አድርጓል። ዛሬ ቀጥሎ ይቀርባል። በጣም ነው ማመሰግነው አቶ ፍቃዱ ተሰማ የኢትዮጵያ ብልጽግና ፓርቲ የኦሮሚያ ጽሕፈት ቤት ኃላፊ ይህን ቃለ መጠይቅ ለማድረግ ፈቃደኛ ስለሆነ በአሜሪካን ድምጽ አድማጮች ስም አመሰግኖታለሁ። አቶ ፍቃዱ ዛሬ ለጥያቄና መልሶ ምክንያት የሆነን በትላንትና እለት የመከላከያ ሚኒስቴሩና የድርጅቶ ምክትል ሊቀመንበር አቶ ልማ መገርሳ ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ በመደመር ፍልስፍና ና በፓርቲዎቹ ውህደት እንደማይስማሙና ለረጅም ጊዜ ጉዳዩንም ሲከራከሩ ሀሳባቸውን ሲገልጹ እንደነበሩ መገለጹ ድርጅቱ መልስ እንዲሰጥበት ፈልገን ነው። በአጠቃላይ እሳቸው ሲያነሱ ከነበሩት ጥያቄ ለመነሳት መጀመሪያ ስለ መደመርን እናንሳ። መደመርም በተመለከተ መደመር ከሌላ ጋ ሳይሆን መጀመሪያ ኦሮሞ ሕዝብ መካከል ራሱ መደመር ይደረግ ይገባ ነበር። የሕዝቡ አንድነት ላይ ራሱ ቀድሞ ሊሰራ ይገባ ነበር የሚል ነበር ሀሳባቸው። አመሰግናለሁ። የመደመር ፍልስፍና እንግዲህ በአሁኑ ሰአት መጽሐፉም በአብዛኛው ህብረተሰቡ ጋር የደረሰ ይመስለኛል። አብዛኛው አመራር ውይይት አድርገውበታል። መደመር በወሳኝ መልኩ የሚያነሳቸው ነገሮች ምንድን ነው? እንደ ኦሮሞ ሕዝብም እንደ ኦሮሚያም እንደ ኢትዮጵያም በአጠቃላይ ያሉ መልካም ጎኖች ምንድን ናቸው? ጥንካሬዎች ምንድን ናቸው? የሚለውን ነገር የሚያጎላ እንደ ውረት የሚይዝ በሂደት ደግሞ ህብረተሰባችንን ያስቀየሙ ህብረተሰባችንን በድልናል ብለን ኢህአዴግ ምክር ስታ የጠየቀባቸውን ያለምረት ማስተካከልና ማረምና ለዛሬና ለነገው ትውልድ ደግሞ ጠንካራ ህዝብ፣ ጠንካራ ሀገር፣ ጠንካራ ክልል ለመጪው ትውልድ ማስረከብ ዋነኛ ይሄ ነው። ስለዚህ እኔ የትኛው ይቀድማል የሚለው ኦሮሞ ፓርቲዎች የሚሆኑ የኦሮሞ ምሁራን የሚሆኑ ሊቃን የሚሆኑ ሌሎቹ የሚሆኑ ያላቸውን እውቀት፣ ያላቸውን አስተሳሰብ፣ ያላቸውን ተሞክሮ አንድ ላይ አምጥቶ መደመር መጠናከር ወሳኝ ነገር ነው። ይህ እንደተጠበቀ ሆኖ ኦሮሞ የኦሮሚያ ክልልን ብቻ ሳይሆን ኢትዮጵያንም ጭምር የሚመራበት ታሪካዊ ወቅት ላይ ነው ያለው። በመሆኑ ምክንያት ኦሮሞን በውስጡ ማጠናከር እንደተጠበቀ ሆኖ ከሌሎች የኢትዮጵያ ብሄር ብሄረሰቦች ጋርም ማለት ነው ኢትዮጵያ ብሄር ብሄረሰቦችንም እየመራን ስለሆነ ሁሉንም አቅፈን መሄድም ያለብን የኦሮሞ ባህልና ታሪክም ሴቱም እሱን ነው የሚያሳየውና ከሌሎችም ጋርም ብንደመር የበለጠ ተያይዞ የሚኬድበት ነው ሁለቱም በሚዛናቸው ታይተው እጣ ፋንታችን የተሳሰረ ስለሆነ በዚህ መልኩ መቀጠል አለበት ነው የምለው። የኦሮሞ ድርጅቶች መካከል ደግሞ ሰፊ ህዝብ ነው። በዚህ ሰፊ ህዝብ ውስጥ የተለያየ የፖለቲካ አታይ አመለካከት ሊኖር ይችላል ማለት ነው። በሚያግባቡ ጉዳዮች ላይ አንድ ላይ መጥተው የኦሮሞ ጥያቄዎች ምንድን ናቸው፣ የሚያግባቡ ነገሮች ምንድን ናቸው የሚል አንድ ፕላትፎርም ተፈጥሮ እሳቸውም የሚመሩት ነው ወገንስ ጋዲስ ኦሮሞ በሚባለው ተፈራርሞም አጠቃላይ የጋራ የሆኑ በሰላም ጉዳይ ላይ በኦሮሞ አጠቃላይ ፍትሃዊ ተጠቃሚነት ላይ ተሳትፎ ላይ እንዲህ እንዲህ የመሳሰሉ ጉዳዮች ላይ መግባባት የተደረሰ ነው። ግን ገና ተጠናክረዋል ማለት አይቻልም። ለውጡም የአንድ ዓመት ተኩል እድሜን ያለው ለውጡን ቻሌንጅ የሚያደርጉ ነገሮችም በርካታ ናቸው ማለት ነው እና አንዱን ችግር ሲፈታ ሌላ ችግር የሚፈጥርበት ሁኔታ ነው ያለው። የለውጥ ባህሪ ሊሆን ይችላል። ነገር ግን እንደዚህ አይነት ፈታኝ ነገሮች ስላሉ አብዛኛውን ጊዜና ኢነርጂም የሚጠይቁ ናቸው ማለት ነው። በመሆኑ ምክንያት ሁለቱም ያስፈልጉናል የሚል አረዳድ ነው ያለን። መደመርን በተመለከተ በተለይ ምንና እንዴት ይደመራል፣ አንድነታችንና ልዩነታችን ምንድን ነው፣ ይህ ቀድሞ መለየት አለበት የሚል ጽኑ አቋም ይዤ ሳራ ምድብ ነበረ። ለዚህም በቂ መልስ አላገኘውም የሚል ሀሳብ አንስተዋል። መደመር የሚባለው ነገር እውቀታችንን አስተሳሰባችንን አጠቃላይ ጥሩ ነገር አለን ብለን እንደ ውረት አለን የሚለውን ነገር ወደ አንድ ቦታ ማሰባሰብ ማከማቸት ማለት ነው፣ መደመር ማለት ነው። እንደገና ደግሞ ለምሳሌ ክፋት፣ ጥላቻ፣ የሰብአዊ መብት ጥሰቶች፣ የፍትሀዊ ተጠቃሚነት ጉዳይ፣ የዲሞክራሲ ጉዳይ፣ የነጻነት እጦት ጉዳይ፣ እነዚህ ሕዝቡ ጎላ አድርገው ሲያነሳ የነበራቸው ነገሮች እንደ ኢህአዴግም ከዚህ በፊት ሲታዩ የነበሩ ነገሮችን ማስተካከል ነው ማለት ነው። እነዚህን ስለዚህ ጠንካራ ጎኖቻችንን ድሎቻችንን እያሰፋን የነበሩንን አፍርሶ መገንባት ሳይሆን ማለት ነው፣ ያሉ እጥረቶችን ደግሞ እያረምን ለነገና ለዛሬና ለነገ ትውልድ የሚሆን ሀገርና ህዝብን ማሻገር ማለት ነው። ይሄ እንደ ኦሮሞም ይሰራል። እንደ ኢትዮጵያም ይሰራ እንደ ሌሎች ብሄር ብሄረሰቦች ስላ በዚህ ፕላትፎርም ነው። በዚህ ላይ ጥያቄ ማራመዳቸው፣ ሀሳብ መኖሩ ትልቅ ችግር ነው ብለን እናይም ማለት ነው። ሀሳብ ያለው ወደፊትም እሳቸው ሆነ ሌላም ሀሳብ ማንሳት፣ መስተካከል ያለበት እንዲስተካከል መታገል፣ እንደዚህ ማድረግ በሩ አሁንም ክፍት ነው ማለት ነው። በተለይ ይሄ የመደመር ፍልስፍናው ወደ ተግባር የገባበት ሂደት በጣም የፈጠነና ሁሉም እኩል ግንዛቤ ሳያገኝበት ነው የሚል መከራከሪያ ያቀርባሉ። እንደ ምክትል የድርጅቱ ሊቀመንበር በቅጡ አልገባኝም። ይህ ደግሞ ሁሉም በግንዛቤ የዳበረ አለመሆኑ ወደ ተግባሩ መግባቱ ችኮላው፣ ሌላ ጥርጣሬ ውስጥን የሚያስገባው ጥድፊያው አላስፈላጊ ነበር የሚል መከራከሪያም እንዳላቸው አይነሳሉ። ይሄ መደመር ፍልስፍና የምንለው ለውጡ የሚመራበት ፍኖተ ካርታ ነው ወይ እይታ ነው ማለት ነው። በበፊቱ አግባብ መሄድ አንችልም። ጠንካራ ጎኖችን ከግሮ እናስቀጥላለን፣ ደካማ ጎኖችን ደግሞ ማረም አለብን። ይሄ ለውጡ በምን አይነት ፍኖተ ካርታ ይመራ የሚል የህዝብም የሊቃንም ጥያቄ ነበር ማለት ነው። በምንድን ነው የምንመራው? የሆነ ፍኖተ ካርታ የለም የሚል አንድ አመት እንደዚህ አንድ አመት ተኩል ይሆናል ለውጡ ከተጀመረ በኋላ ማለት ነው። ስለዚህ የመደመር ዋነኛው አስፈላጊነት ለውጡ በምን ጎዳና ይመራል፣ ከዲሞክራሲ አኳያ እንዴት ነው የምንመራው፣ ከሰላም አኳያ እንዴት ነው የምንመራው፣ ከኢኮኖሚ አኳያ እንዴት ነው የምንመራው፣ ከፖለቲካ አኳያ ቀጣይ እይታችን፣ ቀጣይ ሀሳባችን፣ ፍኖተ ካርታው በአጠቃላይ የሚመራበት ምንድን ነው የሚለውን የሚመልስ ነው ማለት ነው። ከዚህ አኳያ ሲታይ የመደመር መጽሐፉም ወጥቶ በአመራር ደረጃም በየደረጃው ውይይት እየተደረገ አሁንም ያው ያለቀ አይደለም። እስከ ታች ድረስ ሕዝቡ ድረስም በተደራጀ ሁኔታ መዋየት አለበት። ፈጥኗል የሚል እምነት የለንም። ምክንያቱም ከዚህ በላይ አንድ አመት ተኩል ነው የቆየው። አንድ አመት ተኩል እድሜ ነው ያለው የለውጥ ማለት ነው። ይሄ ለውጥ ደግሞ ግልጽ በሆነ ፍኖተ ካርታና እይታ መመራት አለበት ማለት ነው። ስለዚህ ፈጥኗልም አለም የሚሉ ከሆነ ሌላም ሀሳባቸውን ማራመዳቸው ችግር አለ ብዬ አላስብም። ነገር ግን በድርጅት ውስጥም በተለያየ ጊዜ ውይይት ላይ ያነሳሉ። ሌሎች አካላትም ሲያነሱን የነበረው በውህደቱ ዙሪያ ግን፣ በጋራ ያለ ልዩነት ነው እየወሰን አብረን የመጣ ነው ማለት ነው። ውህደቱን በተመለከተ ከመጀመሪያውኑ እንዳላመኑበት ነው የሚያነሱት። በተለይ አቋማቸው ነውም ለማዕከላዊ ኮሚቴ በተደጋጋሚ ጊዜ ለስራ አስፈጻሚ ኮሚቴው እየገለጹ መሄዳቸውን ውህደቱ አስፈላጊ አለመሆኑን ምናልባት አስፈላጊም ከሆነ ግን ወቅቱን ያልጠበቀና በዚህ ደረጃ ትክክለኛ ጊዜ አለመሆኑን በብርቱ ተቃውሞ የሚያንስ ቻለው ብለዋል። ምን አይነት አቋም ነበራቸው? እሳቸው እንግዲህ የዚህ ውህደት አስፈላጊነት ዋነኛው አቅጣጫና ወሳኝ የሆነ የተላለፈበት በአስራ አንደኛው የኢህአዴግ ድርጅታዊ ጉባኤ ነው። እዛ ላይ ያለ ልዩነት ነው ሁላችንም የወጣ ነው እንደ ድርጅትም አሁን ውህደቱን ጊዜ ተሰጥቶን ማየት አለብን የሚሉ ወገኖችም ጭምር ሁሉም የተገኘው በሙሉ ያጸደቀው ነገር ነው ማለት ነው። ከዛ በባለሙያዎች ጥናቱ አልቆ ገለልተኛ ባለሙያ ልምዱ ባላቸው ጥናትና ምርምር በዘርፉ ያካሄዱ ከተለያየ ዩኒቨርሲቲ የተውጣጡ ምሁራን ሳይንሳይ በሆነ መንገድ አጥንተው ለአመራር አቅርበዋል ማለት ነው። እሳቸውን ባሉበት የቀረበ ነው። አንዴ በሊቀመ መናብርት ደረጃ በሁለተኛው ፕላትፎርም የነበረው ማስታውሰው ምክትል ሊቀመንበሮችን ባሉበት እሳቸውንም ጨምሮ ባሉበት ከዛን በስራ አስፈጻሚ የ ድርጅቶቹ ስራ አስፈጻሚ በጋራ ያየነው ጉዳይ ነው። እዚህ ብቻ ሳይሆን እኛ ጋር ብቻ ሳይሆን ሁሉም ብሔራዊ ድርጅትና አጋር ድርጅት ቀድሞ አጋር ድርጅት የሚባሉት ሁሉ ተነስተዋል ማለት ነው። ተመክ መጨረሻ ጥያቄ የማደርገው በተለይ አላስፈላጊነቱን የሚያነሱበት ጊዜው የሽግግር ጊዜ ነው የተበደር ነው ጊዜ ነው የሚል ነው ትልቁ አንዱ፣ ሌላኛው መከራከሪያ ምክንያቱም የነበረው ችግር ህዝቡ ቢያንስ ጥያቄዎቻችንን እንድታሻግሩልን ወደ ሰላማዊ ምርጫ ለማድረስ የሚል ሀሳብ ነው የተነሳው። አሁን ደግሞ በአሁን ጊዜ ከፍተኛ የሰላም እጦት እንደዚያውም ደግሞ የኑሮ ውድነት፣ የኢኮኖሚ ችግሮችንና ቀጣይ ምርጫ ተግዳራቶችም አሉ። ይህንን መፍታት ይቀድም ነበር የሚል ሌላኛው ሀሳብ አለ። የትኛው አሳሳቢ ነው ከሁለቱ? ሁለቱም እንግዲህ ያስፈልጋሉ። እሳቸው ያሉት የኑሮ ውድነት፣ የሰላም እጦት እና የመሳሰሉት ነገሮችን መፍታት ያስፈልጋል ማለት ነው። ውደቱ ግን በዚህ ጊዜ በጣም ያስፈለገበት ዋናው ምክንያት ኢህአዴግ ያለበት ነባራዊ ሁኔታ ነው ማለት ነው። አባል ድርጅቶቹ አሁን እንደ ግንባር አንድ ሆኖ ተስማምቶ የሚሄዱበት ሳይሆን፣ ማዕከላዊነት የጠፋበት አንዱ ድርጅት ሌላው ላይ መግለጫ የሚያወጣበት የአስተሳሰብና የተግባር አንድነት ያሌለበት ሁኔታ ነው ማለት ነው። እስከ ለተነዋለ እንጂ በተጨባጭ አለ ለማለት አያስችልም ማለት ነው። ይሄ ደግሞ ከድርጅቶቹ አልፎ ወደ አመራሩና ወደ አባላቱ ብሎም ወደ ህዝቡ እየገባ ስለሆነ ይሄ አጠቃላይ አገር የሚመትን አይነት ሁኔታ ስለሆነ ይህንን ነገር ሰብሰብ አድርገው በአንድ ቦታ በአንድ የሚመከርበት የአሳሰብና የተግባር አንድነት የሚመጣበት ሁኔታ ለመፍጠር ይሄ ውህድ ፓርቲ የበለጠ ማለት ነው ክልላችንም ከማረጋጋት አኳያ እንደገና ደግሞ አጠቃላይ ኢትዮጵያንም ከማረጋጋት አኳያ የራሱ ድርሻ ይኖረዋል ተብሎ ነው የሚጠበቀው ማለት ነው። ነገር ግን ሀሳብ ማንሳት ችግር ያለው አይደለም ማለት ነው። አሁንም በውህድ ፓርቲው ገና ጉባኤ ወደፊት ነው የሚያደርገው። ሽግግር ወቅት ላይ ነው ያለው። ስለዚህ በህግ ደንቦቹ ላይ በፕሮግራሙ ላይ ሀሳብ መስጠት፣ አዲስ ሀሳብ ማምጣት፣ ሌሎችም ነገሮች ክፍት ናቸው። ያለቀ ነገር አይነት ነገር የለም ማለት ነው። ወዲያውኑ ወደ ሌላ አግባብ የሚሄድ አይደለም። ስለዚህ ፕላትፎርሙ የሰፋበት ሁኔታ ነው ያለው። በዚህ አግባብ እሳቸውም የሚያቀጥሉበት፣ ምንም ከፓርቲ ጋር የሚለያያቸው ነገር አለ ብዬ አላስብም። አቶ ፍቃዱ ተሰማ የኢትዮጵያ ብልጽግና ፓርቲ ኦሮሚያ ጽህፈት ቤት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምጽ አድማጮች ስም በጣም አመሰግኖታለሁ። አመሰግናለሁ። አመሰግናለሁ ሙክታርን ለዘገባው። ክቡራትና ክቡራን አድማጮች ቀደም ሲል የሰማችሁት ከመከላከያ ከመከላከያ ሚኒስትር ለማ መገርሳ ጋር ያደረግነውን ቃለ ምልልስ ከፓርቲያቸው ምላሽ ጋር ነበር። እዚህ ላይ ክቡራትና ክቡራን አንድ ነገር ግልጽ ለማድረግ እንሻለን። ከመከላከያ ሚኒስትር ለማ መገርሳ ጋር የተደረገውን ቃለ ምልልስ ቪኦኤ ላለማስተላለፍ ወስኗል ተብሎ በማኅበራዊ ሚዲያ ላይ የተሰራጨው የተሳሳተ ዜና ከቪኦኤ ውሳኔ ጋር ፈጽሞ የማይገናኝ መሆኑን ለማሳሰብ እንወዳለን። በቪኦኤ ከጋዜጠኝነት ስነ ምግባር በሚጠበቀው መሰረት አንድ ከፍተኛ አንድምታ ያለው ቃለ ምልልስ ስናደርግ ወይም ዜና ሲደርሰን ከሌላ ወገን ምላሽ ለማግኘትና የፕሮግራሙን ሚዛናዊነት ለመጠበቅ ጊዜ ወስደን ምላሹን ማግኘት ቋሚና የዘወትር የአሰራራችን ዘይቤ ነው። የተከበራችሁ አድማጮች አብራችሁን ባላችሁበት ጊዜ ሁሉ ይህንን አሰራራችንን በውል ትገነዘባላችሁ ብለን እናምናለን። የመከላከያ ሚኒስትር ለማ መገርሳን ቃለ ምልልስ በሚመለከት ያደረግነው ውሳኔ ከዚህ የተለየ አይደለም። የመከላከያ ሚኒስትር ለማ መገርሳ ይህንን ትልቅ አንድምታ ያለውን ቃለ ምልልስ ለመስጠት ቪኦኤን ስለመረጡ ከልብ እናመሰግናለን። ባሉት መሠረትም ለተጨማሪ ማብራሪያዎችና ትንታኔዎችም መላልሰን አቶ ለማን እንጋብዛቸዋለን። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ በነጻጫኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። ቴክኒሻኑ ቮይቴክ ዞርኒያክ፣ ፕሮዲሰሩ ንጉሱ ታምሬ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ዝግጅታችን ይቀጥላል። አሁን ከምሽቱ ሦስት ሰዓት ከሠላሳ ሦስት ደቂቃ ነው። አዲስ አበባ ላይ አብራችሁን ቆዩ። ለጥያቄዎ መልስ ነው ተከታዩ ዝግጅታችን። ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ የሁከት አጋጣሚዎች ሕይወት ጠፍቷል፣ ንብረት ወድሟል። ሁኔታውን የሃይማኖት ገጽታ ለማስያዝ እንደ ተሞከረም ታይቷል። የደረሰውንና እየደረሰም ያለውን ጉዳት የኢትዮጵያ የሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴትስ ይገመግመዋል? እንዲህ ዐይነት ሁከቶች እንዳይደገሙ መንግሥት ምን ዐይነት እርምጃ ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታ እንዴት ሊረጋገጥ ይችላል? ለእነዚህና ለሌሎችም ጥያቄዎችዎ መልስ እንዲሰጡ የኢትዮጵያ የሰብዓዊ መብት ኮሚሽነር አቶ ዳንኤል በቀለን ለጥያቄው መልስ ፕሮግራም ላይ ጋብዘን መልስ ሰጥተዋል። የመጀመሪያው ክፍል ባለፈው ሳምንት ለጥያቄው መልስ ዝግጅት ተስተናግዷል። ተከታዩ ቀጥሎ ይቀርባል። አዘጋጅና አቅራቢዋ ትዝታ ብላቸው ነች። አቶ ደረጀ ጂኤም የተባሉ አድማጭ በኢሜይል ባደረሱን ጥያቄ ከዚህ ቀደም ኢትዮጵያ ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን ያጣራሉ ወይ? የእርሶ መስሪያ ቤት ሰብአዊ መብት ጥሰት ፈጽመው አሁን ስልጣን ላይ ያሉ አሉ፣ ሸሽተውም ሌላ ቦታ የተቀመጡ ሰዎች አሉ። ይሄ ለሌሎችም እንደ ማበረታቻ ነው። ቢፈጸም ምንም ችግር እንደማይደርስበት ነው እና ይህንን እንዴት ያውታል እርሶ? አገሪቱ የሚደርሰውን በደል እያጣራች ፈጻሚዎቹን ለፍርድ እያቀረበች ያለመሄዷ ለዚያ ድርሶ ናል ነው የጥያቄያቸውን ድምታ። አመሰግናለሁ ትዝታ። እርግጥ ነው እንግዲህ አንድ አገር ከአንድ አይነት የፖለቲካ ምዕራፍ ወደ ሌላ አዲስ የፖለቲካ ምዕራፍ በሚሸጋገርበት ጊዜ ሁሉ ከሚነሱት ወሳኝ ጥያቄዎች ውስጥ አንዱ ባለፈው የፖለቲካ ምዕራፍ ወይም ጊዜ የተፈጸሙ ወንጀሎች፣ ጥፋቶች፣ የሰብአዊ መብት ጥሰቶች ምን ይደረጉ ነው። ይሄ ከባድ ጥያቄ ነው። ከባድ ነው፣ ውስብስብ ነው። ምክንያት እንደ የሀገሩም ሁኔታ ይለያያል። ይኸውም ምክንያቱ ምንድን ነው? አንደኛ የተፈጸሙት የሰብአዊ መብት ጥሰቶች እጅግ በጣም ብዙ፣ ሰፊ፣ ውስብስብ፣ ጥልቅ ሊሆኑ ይችላሉ። የሰብአዊ መብት ጥሰት ፈጻሚዎቹም በአንድ በኩል አጥፊዎች፣ በሌላ በኩል ራሳቸውም ተጠቂዎችም ሊሆኑ ይችላሉ። ስለዚህ ብዙውን ጊዜ በዓለም ላይ ያለው ልምድ ምንድን ነው? ከአንድ አይነት የፖለቲካ ምዕራፍ ወደ አዲስ የፖለቲካ ምዕራፍ የሚሸጋገሩ አገሮች ባለፈው የፖለቲካ ምዕራፍ ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን ጉዳይ በመደበኛው የፍትህ አስተዳደር ለማስተናገድ የሚያስቸግር ስለሆነ የሽግግር ወቅት የፍትህ አስተዳደር የሚባል ጽንሰ ሀሳብ አለ። ትራንዚሽናል ጀስቲስ ይባላል በእንግሊዘኛ ቋንቋ። የዛ አይነት አሰራር ስራ ላይ እንዲውል ይደረጋል። የዛ አሰራር አስተሳሰብ ምንድን ነው? በአንድ በኩል ባለፈው ሥርዓት የተፈጸሙትን ከባድ የወንጀል ስህተቶች መርምሮ የህግ ተጠያቂነት ለማረጋገጥ፣ በሌላ በኩል እውነት እንዲወጣ ለማድረግ፣ በሶስተኛ ወገን የተጎዱ ወገኖች እንዲካሱ ለማድረግ እና በመጨረሻም ደግሞ ያለፈውን ስህተት ውስጥ ታስሮ ሳንቀር ሰላምም እርቅም ተፈጥሮ ህብረተሰቡ ሀገሪቷ ወደፊት የምትራመድበትን ሁኔታ ስለማመቻቸት የሚመለከት ነገር ነው። ኢትዮጵያ ውስጥም የተደረገው ነገር በተወሰነ መልኩ ከዚህ ጋር የሚመሳሰል እርምጃ ተወስዷል እና ባለፈው ስርዓት የተፈጸሙትን የሰብአዊ መብት ጥሰቶች ጉዳይ በሚመለከት ለማጣራት እና የሰላምም የእርቅም የፍትህን መፍትሄ ለማፈላለግ ራሱን የቻለ ኮሚሽን ተቋቁሟል። የሰላምና የእርቅ ኮሚሽን የሚባለው ነው። ስለዚህ በሌላ በኩል ደግሞ የጠቅላይ አካባቢ ህግ ጽህፈት ቤትም በተወሰነ መልክ ባለፈው ጊዜ የተፈጸሙ የተወሰኑ የከፍተኛ የሚባሉትን የሰብአዊ መብት ጥሰት ጉዳዮች እያጣራ ትስ የማቅረብ ሂደት የሚጀምር መሆኑን አሳውቋል። በተወሰነ መልክም ጀምሯል። በእነዚህ ሁሉ ምክንያቶች ባለፈው ጊዜ ተፈጸመ የተባሉትን የሰብአዊ መብት ጥሰት ጉዳዮች እኛ አሁን ይህ ኮሚሽን እነሱን ጉዳዮች አይመረምርም። የእኛ ትኩረት አሁን ዛሬ እየተፈጸሙ ስላሉና ነገ እናስወግዳቸው ስለሚገቡ የሰብአዊ መብት ጥሰቶች ላይ ነው ትኩረት የምናደርገው። ያለፈውን ጉዳይ በሚመለከት አሁን በገለጽኩት አይነት የዚህ የሽግግር ወቅት ፍትህ አስተዳደር በሚለው የጽንሰ ሀሳብ ማዕቀፍ ስር እየተስተናገደ እየታየ ያለ ጉዳይ ነው። እሺ ዶክተር ዳንኤል በጣም አመሰግናለሁ። አንድ ትልቅ ጉዳይ በኢትዮጵያ ውስጥ አሁን የመገናኛ ብዙኃን ሚና ነው። የመገናኛ ብዙኃን ኢትዮጵያ ውስጥ ስም ሳንጠቅስ እያንዳንዳቸውን የእርስ በርስ ግጭት ቀስቃሾች እንደሆኑ በመግለጽ ዜጎች በጣም ነው የሚያማረሩትና ግጭቶችን አስቀድሞ ከመከላከል አንጻር መስሪያ ቤቱ ከአስተዳዳሪው ቦርድ ጋራ የሚያደርገው ውይይት አለ ወይስ ለማድረግ ያቀደው አለ? ሬዲዮ አለ፣ ቴሌቪዥን አለ፣ በኢንተርኔት የሚተላለፉ አሉ፣ ፌስቡክ አሁን እኛ እንዲህ እንደ የተጠቀምንበት እንዳለ አለ፣ በዩቱብ የሚለቀቁ አሉ። አንደኛ ሐቀኛም ያልሆኑ ዘገባዎች፣ ሌላ ደግሞ አንዱን ሌላው ላይ የሚቀሰቅሱ እውነት ነው። ትዝታ ሰምቻለሁ ጥያቄውን እና ይሄ እንዳልሽው ኢትዮጵያ ውስጥ ያለው አሁን የሚዲያ አጠቃቀም፣ በተለይም ደግሞ ከቅርብ ጊዜ ወዲህ በጣም እያደገ ያል የመጣው የማህበራዊ ሚዲያ አጠቃቀም አሳሳቢ ጎኖች አሉት። በአንድ በኩል ሀሳቡን በነጻነት የመግለጽ መብት፣ የሚዲያ መብት፣ የሚዲያ ነጻነት፣ የመረጃ የማግኘት መብት መጠበቁ መረጋገጡ ተገቢ እና ትክክለኛ ነገር ሆኖ ሳለ ግን ኃላፊነት የጎደለው የሚዲያ አጠቃቀም በተለይ በማህበራዊ ሚዲያ በሌሎችም ደግሞ ሚዲያዎች የሚታይ ስለሆነ ይህ አሳሳቢ ጉዳይ ነው እና በእኛ በኮሚሽኑም አማካኝነት በሌሎችም መስሪያ ቤቶች መፍትሄ ለመፈለግ የተለያዩ ጥረቶች ጅምሮች አሉ እኛም ከሚመለከታቸው መስሪያ ቤቶች ሀገር ውስጥ ካሉም ከአለም አቀፍ ደረጃ ካሉትም ጋር ጭምር ምክክል እያደረግን ነው በተለይ የታወቁትን ማህበራዊ ሚዲያው ከፌስቡክ ጋር ጭምር ሰፊ ውይይት አለን። የስራ ፕሮግራምም አለን። በተለይ የማህበራዊ ሚዲያ አጠቃቀምን እና የተሳሳቱ መረጃዎች ከማሰራጨት ጋር እና ቀጣሽ መልእክቶች ከማስተላለፍ ጋራ የተያያዙ ጉዳዮችን እንዴት ማስተዳደር እንደሚቻል እና በሌሎች ሀገሮችም ምን አይነት ልምድ እንዳለ የፌስቡክ ራሱ ደግሞ ፖሊሲዎች፣ ደንቦች፣ አሰራሮች ብዙ ነገሮች ስላሉት ስላጠቃቀሙ ድርጅቱም ራሱ ኢትዮጵያ ውስጥ ያለው የማህበራዊ ሚዲያ አጠቃቀም ጉዳይ ላይ አሳሳቢ ጥያቄዎች እየተነሱበት ስለሆነ በቅርበት እየተመካከርንበት፣ እየተወያየንበት ነው ያለ ነው እና ምናልባት በሚቀጥሉት ጊዜያት ውስጥ የተወሰነ ለውጥ ማሳየት የሚችሉ ተግባሮች እናከናውናለን ብዬ ተስፋ አደርጋለሁ። ነገር ግን መታወቅ ያለበት ይህ አይነቱ የሚዲያ አጠቃቀም ጋር ጋራ የሚነሳ ችግር በጣም ውስብስብ ነው። በጣም ጥልቅ ነው። በብዙ ሀገሮች ውስጥ የሚያጋጥም ችግር ነው። በተወሰነ መጠን በሚዲያ ስራ የተሰማሩ ሚዲያ ኃላፊዎችም በዚህ ነገር ትልቅ ሚና አላቸው። እሺ፣ ዶክተር ዳንኤል በጣም አመሰግናለሁ። ወደ ቀጣይ ጥያቄ ሊሂድ ሰው ቀደም ብለው ገልጸውልናል፣ በገለልተኝነት እንደሚሰሩ ግን በርካታ ጥያቄዎች ስለ መስሪያ ቤቱ ገለልተኝነት ይጠይቃሉ ከዚህም ጋር የሚያያይዙት መስሪያ ቤቱ በጀቱ የሚመደበው በህዝብ ተወካዮች ምክር ቤት እና ተጠሪነቶም ለመስሪያ ቤቱ መሆኑን ያነሳሉ። ስለ መስሪያ ቤቱ ገለልተኝነት ምን ማስተማመኛ ማስረጃ ይሰጡናል? አዎ ይህ ጥያቄ እንደሚነሳ ይገባኛል። ጥያቄው መነሳቱም በራሱ መጥፎ አይደለም እና ተመልካቾችም፣ ታዛቢዎችም፣ ኢትዮጵያውያኖችም ሁልጊዜ ገለልተኛነታችንን ለማረጋገጥ እንዲወተውቱን እንዲጠይቁን እና ቻሌንጅ እንዲያደርጉን እፈቅዳለሁ ወይም ደስ ይለኛል። ይህንን እንቀበላለን እና ተገቢ ጥያቄ ነው። በተወሰነ መልክ ይህ ጥያቄ የሚመነጨው ኢትዮጵያ ውስጥ ነጻ፣ ገለልተኛ ተቋሞች በታሪካችን በብዛት ኖረውን ስለማያውቁ ከዛ የመነጨ ሊሆን ይችላል። በተወሰነ መልክ ደግሞ መዋቅራዊ ለውጦች ገና ያልተጠናቀቁ ስለሆነ ነጻነታችሁ ምን ያህል ነው ከሚል ይሆናል። ስለዚህ እነዚህ ሁሉ ምክንያታዊ ጥያቄዎች ናቸው። ለማለት የምችለው በዚህ ወቅት ምንድን ነው፣ አንደኛ ኢትዮጵያ ውስጥ አዲስ በተፈጠረው የለውጥ ምዕራፍ ነጻና ገለልተኛ ተቋሞች ለመመስረት የለውጥ አመራሩ በእኔ እምነት የፖለቲካ ፈቃደኛነትም የፖለቲካ ቁርጠኛነትንም በተገቢ ሁኔታ ያሳየ ይመስለኛል። ጥሩ እርምጃ ተጀምሯል። ነገር ግን ስራው ተጠናቋል ማለት አይደለም። እነዚህም ተቋሞች የእውነት ነጻና ገለልተኛ ተቋም አድርጎ የመመስረት የማቋቋም፣ የመገንባት ተግባር የአንድ ወር የሁለት ወር የስድስት ወር የአንድ አመት ስራ አይደለም፣ የረጅም ጊዜ ስራ ነው። ወደ እነዚህ ስራዎች የመጣነውም ሰዎች በስድስት ወር ወይም በአንድ አመት ነጻና ገለልተኛ የሆነ ተቋም ገንብተን እንጨርሳለን ብለን ሳይሆን ቢያንስ መሰረቱን እንጥላለን፣ ነጻና ገለልተኛ ተቋሞች ሀገራችን ውስጥ እንዲኖሩ አስተዋጽኦ እናደርጋለን በሚል ነው እና በዚህ መንፈስ ጥሩ እርምጃ ጀምረናል። እኔ ማረጋገጥ የምችል ነገር በአሁኑ ወቅት አሁን እኛ በምንሰራው ስራ ማናቸውም አይነት የመንግስት ስራ ጣልቃ ገብነት የለብንም። ነገር ግን መንግስታዊ ተቋም ነው እና መንግስታዊ ተቋም ማለት በእንግሊዝኛ ስቴት ቦዲ ነው የሚባለው። ነገር ግን የስራ አስፈጻሚው አካል አይደለንም። በመሆኑም ተጠሪነታችን ለምክር ቤቱ ነው። ግን መንግስታዊ ተቋም እንደመሆናችን መጠን መንግስትን ምን ስራ የመደገፍ ኃላፊነት ስላለበት ለስራችንም የሚያስፈልገንን በጀት መንግስት የግድ ሊመድብልን ይገባልና ከመንግስት ባጀት ማግኘት አለብን። ከመንግስት የሚገኘው ባጀት በቂ ስላልሆነ ከሌሎች ምንጮችም የፋይናንስ ድጋፍ እናፈላልጋለን። ነገር ግን እንደተባለው የባጀት አስተዳደሩ የፋይናንስ ተቋሙ ሙሉ ለሙሉ ከስራ አስፈጻሚው ተጽዕኖና ቁጥጥር ውጪ እንዲሆን ለማድረግ በቅርቡ የአዋጅ ማሻሻያና የተቋም ለውጥ እናደርጋለን። መሰረታዊ የሆነ ሪፎርም እና ሪስትራክቸሪንግ እናካሂዳለን እና በዚህም ተቋማዊ ነጻነትን ለማረጋገጥ የሚያስፈልጉ ነገሮችን ማሟላታችንን እንቀጥላለን። ስለዚህ በእነዚህ ሁሉ ነገሮች ተቋሙ ይበልጥ ነጻ፣ ገለልተኛ፣ ጠንካራ የሆነ ተቋም እየሆነ መሄዱን ይቀጥላል። በሌላ በኩል ደግሞ ነጻና ገለልተኛ መሆናችን በስራችንም እየታየ ነው የሚሄደው። በሌላ በኩል ግን ሰዎች መጠየቃቸውን መውሰዳቸውን በመልካም ጎኑ እቀበለዋለሁ እና ተገቢ ጥያቄ ነው። እሺ በጣም አመሰግናለሁ ዶክተር ዳንኤል በቀለ። ተያያዥ ጥያቄ ያለኝ አሁን ቀደም ሲል በተናገሩት ላይ ለሮይተርስ በሰጡት ማብራሪያ የመስሪያ ቤቱ በጀት እጅግ ዘቅተኛ ከመሆኑ የተነሳ አሁን አገሪቱ ውስጥ የሚሰሙትን በርካታ የመብት ጥሰቶች ለመመርመር የሰው ኃይል እጥረትም እንዳለበት ተናግረዋል መፍትሄውም ጠቁሙልን ምንድን ነው የሚደረገው? ቀደም ሲል ከሌሎችም ዓለም አቀፍ ድርጅቶች በጀት ስለመጠየቅ ተናግረዋል። በተጨማሪ ደግሞ እርስዎ በግሎ ከዚህ ቀደም በዓለም አቀፍ ተቋማት ሲሰሩ ይከፈሎት የነበረ በጣም ከፍተኛ ክፍያ ትተው በጣም በአነስተኛ ክፍያ ለማገልገል ወስነዋል። ይህንን ውሳኔ እንዴት እንዳደረጉ ቢገልጹልን። እሺ ትዝታ፣ እኔ እንግዲህ ወደዚህ ስራና ኃላፊነት የመጣሁት ኢትዮጵያ ውስጥ ከዚህ ቀደም ብዬ እንደገለጽኩት የተፈጠረው አዲስ የለውጥ ምዕራፍ በታሪካችን ለየት ያለና እውነተኛ የፖለቲካ ፈቃደኛነትና ቁርጠኝነት የታየበት ልዩ እድል ነው ብዬ ስላመንኩኝ ነው። በእንደዚህ አይነቱ ታሪካዊ ወቅት ሀገራችንን በትክክለኛው መስመር እንድትሄድ ለማድረግ የማገዝ የመተጋገዝ አብረን የመስራት ኃላፊነት አለብን ብዬ አምናለሁ፣ ኢትዮጵያውያኖች በሙሉ። እኔም በዚሁ መንፈስ ከቤተሰብ ጋር ተመካክሬ የበኩሌን አስተዋጽኦ አደርጋለሁ በሚል እምነት ነው ወደዚህ ስራ የመጣሁት እና በዚህ መሰረት ስራዬን እቀጥላለሁ ብዬ አምናለሁኝ እና ሌሎችም ኢትዮጵያውያኖች ሁሉ አቅማቸው እና ሁኔታቸው በፈቀደ መጠን ይህንን የተጀመረውን በጎ የለውጥ እርምጃ ይደግፋሉ ብዬ ተስፋ አደርጋለሁ። ሁለተኛው የጥያቄዎች ዘርፍ ተቋማችን ውስጥ ያለው የሀብት ውስንነት ነው። እርግጥ ነው፣ ይሄ አሁን ኢትዮጵያ ሰብአዊ መብት ኮሚሽን ብቻ ሳይሆን ሌሎች ሁሉም የኢትዮጵያ መንግስት መስሪያ ቤቶች፣ የኢትዮጵያ መንግስት ተቋሞች ማለት ይቻላል እጅግ እጅግ በጣም ውስን በሆነ ሪሶርስ፣ ውስን በሆነ ውስን በሆነ ገንዘብ፣ ውስን በሆነ የሰው ሀይል ነው እየሰሩ ያሉት። ይሄ ጠቅላላ የሀገራችን ኢኮኖሚ እና የሀገራችን ነባራዊ ሁኔታ ጋራ የተያያዘ ነው። ስለዚህ የጠቅላላ የሀገራችን የኢኮኖሚ ሁኔታ በሚሻሻል ጊዜ አብሮ ሊሻሻል የሚችል መሆኑን እንደተጠበቀ ሆነው፣ አሁን ግን በተቻለ መጠን እኛም መንግስት ካለው አቅሙም ላይ ቢሆን ለሰብአዊ መብት ኮሚሽን ስራ ሻል ያለ በጀት እንዲመድብ ጥረት እናደርጋለን። በሌላ በኩል ግን በሀገራችን ያለውን የሀብት ውስንነት ስለምንረዳ ከሌሎች ሕጋዊ ከሆኑ በጎ ምንጮች ለስራችንም የሚያስፈልገንን ሀብት ለማሰባሰብ ጥረት እናደርጋለን። አሁን ባለንበት ደረጃ ግን በቂ የሰው ሀይል በቂ ፋይናንስ የለንም ስራችንን በአግባቡ ለማከናወን የሚያስችል ቀስ እያለ እየተሻሻለ እየተለወጠ ይመጣል ብዬ ተስፋ አደርጋለሁ እሺ ከማጠቃለላችን በፊት ቀደም ብዬ ለአድማጮችም ቃል እንደገባሁኝ እንግዲህ ኢትዮጵያ ውስጥ ለሚካሄዱ ግጭቶች ግጭቶች ብቻም ሳይሆኑ ጥቃቶች የለዩ ጥቃቶች ምክንያታቸው ፖለቲካ ነው ብለዋል እርስዎ እንደ አንድ የሰብአዊ መብት አስከባሪ ወይንም እንደ አንድ የፖለቲካ ሊቅ እንዴት ይፈታል ይላሉ ምንድን ነው መንግስት ማድረግ ያለበት ህዝብ ማድረግ ያለበት ምንድን ነው የፖለቲካ መዋቅሩ ውስጥ ያሉ ሰዎች የሚያገለግሉ ምንድን ነው ማድረግ ያለባቸው ምክሮን ልቀበል እና እናጠቃልላለን። እኔ እንደሚመስለኝ ትዝታ፣ በተለይ የፖለቲካ መሪዎች፣ የኢትዮጵያ ልሂቃን የኢትዮጵያን የፖለቲካ ቀውስ ለመፍታት በቅንነት እና በመግባባት እና በመረዳዳት እና የጋራ መስማሚያ በመፈለግ መንፈስ መደራደር፣ መወያየት፣ መነጋገር እና መፍትሄ መፈለግ ይቻላለን። እንዳለመታደል ሆኖ የእኛ ሀገር የፖለቲካ ልምድ በጣም የተካረረ ነው። በሁለት ዋልታዎች ላይ ተራርቆ የተቀመጠ ና በጣም የተራራቀ ነው እና በፖለቲካ ባህላችን የመወያየት የመደራደር፣ ና መካከል ላይ የሚሆን ድልድይ የመፈለግ ብዙ ባህል አላዳበርንም። ስለዚህም ነው ፖለቲካ ውይይቶቻችን፣ ድርድሮቻችን ብዙ ጊዜ ከመፍትሄ ይልቅ ወደ አለመግባባት እና ወደ መለያየት የሚያመሩት። ስለዚህ እንደሚመስለኝ በጣም ወሳኙ ነገር የፖለቲካ መሪዎች የፖለቲካ ልሂቃን፣ በተለይ የፖለቲካ ውጥረቱን ለማርገብ በጣም በቅንነት መወያየት መቻል አለባቸው። ይህ በቅንነት የመወያየት መንፈስ ደግሞ በአብዛኛው ያለፉ ታሪኮቻችንን መሰረት አድርጎ በመወቃቀስ ላይ ከመመስረት ይልቅ ያለፈውን ታሪካችንን አውቀን ተቀብለን ከነ ድካሙም ከነ ጥንካሬውም ማለት ነው። ጠንካራ ጎኖች አሉ፣ ደካማ ጎኖች አሉ በታሪካችን። ያንን ተገንዝበን አሁን ግን ወደፊት እንዴት እንራመድ የሚለው ላይ በመግባባት መንፈስ መወያየት እና መደራደርን ይጠይቃል። አንዱ ትልቁ እንቅፋታችን ይሄ ይመስለኛል። በሌላ በኩል የኢትዮጵያ ውስጥ ያሉ የተለያዩ አይነት ተቋሞች ደካማ የሆኑ ጠንካራ ተቋሞች አለመሆናቸውም ለ ለቀውሱ ለችግሩ ተጨማሪ ምክንያቶች ናቸው እና ሁሉም ሰው በየተሰማራበት መልክ በየተሰማራበት መስክ ጠንካራ ተቋሞች እንዲኖሩ የበኩሉን ጥረት ካደረገ ምናልባት ጊዜ ቢወስድም አሁን የማንወጣው ከሚመስለን ምስቅልቅል ውስጥ መውጣት እንደምንችል እምነት አለኝ። ተስፋ አለ። በዚህ መሰረት መጓዝ ይገባናል ብዬ አምናለሁ። እሺ አቶ ዮሐንስ ግዛ በቅርቡ እርስዎ የሰጡትን መግለጫ ተንተርሰው ጥያቄ አቅርበዋል። በቅማንት በኒሻንጉል ከሚሴና ወልዲያ ግድያ ሲፈጸም እንዲሁም በትግራይ መንገድ ሲዘጋ ዝም ብለው፣ አሁን ግን ድምፆ ተሰማ። የቀደሙትን ለምን በዝምታ አሳለፉ ይላሉ። ሌላም ደግሞ በድምፅ ጥያቄ ላኩልናሉ ላሰማሁት እኔ ሰነደብ ዱልማልክ እባላለሁ ከአዲስ አበባ ማቅረብ የምፈልገው ያለኝ ጥያቄ የሰብአዊ መብት የተቋቋሙት አንድ ወገን ብቻ ሲሞት ብቻ ለምን ይጮኻል? ነገሮቹ ሳይፈጠሩ በፊት ከመንግስት ጎን ሆንም ከህዝብን አስባ ሳተፈመል ሳይሰራ ሰው ከሞተ በኋላ አንድ ወገን ላይ ብቻ አድልቶ ለምን ሌላውን ወገን ላይ ለምን አይናገርም አንድ ወገን ላይ ሲሞት ብቻ ተናግሮ ለምን ነገሮቹ እንዲፋፋሙ ነገሮቹ ወደ ዲስክሪሚኔሽን እንፈጠር ለምን ያደርጋል የሚል ጥያቄ አለኝ። እኛ ሁላችንም ወደነለም ኢትዮጵያዊ ነው፣ ሁላችንም ኢትዮጵያ አይነለም በዚ ሀገር ላይ እስካለን ድረስ የሰብአዊ መብት ተሟጋጅ ወደ ስራው ገብቶ በህዝብና በህዝብ መሀል ፍቅርና አንድነት እንዲዘራ ጣቶችን ያሳተፈ ከሰ ስራ ለመስራት ምን ያህል አቅደዋል? እቅዳቸው ምንድን ነው? እና ኢትዮጵያንም የሚያወኩር ስራ ምን ሰራችሁ የሚል ነገር ነው ያለኝ። ተጨማሪ እስቲ ስለ ቅማንት፣ ስለ ሌሎቹ፣ ስለ ከሚሴ ካነሱትን ጀምር መልሱን ይስጡን እሱ ላይ አዎ እነዚህ እንግዲህ ብዙ ይሄ ቅማንት ብቻ አይደለም፣ ከሚሴ ብቻ አይደለም። ኢትዮጵያ ውስጥ ቀደም ብዬ እንደገለጽኩት ትዝታ፣ በጣም በርካታ ቦታዎች ላይ በርካታ ግጭቶች አሉ። በዛ የተነሳ የሚፈጸሙ ብዙ የሰብአዊ መብት ጥሰቶች አሉ። ኮሚሽኑ አሁን ባለው አቅሙ እነዚህን ሁሉ ግጭቶች ብቻ ሳይሆን በየቀኑ የሚቀርቡልንን እጅግ በጣም በርካታ ቁጥር ያላቸው ብዙ የሰብአዊ መብት ጥሰት ጉዳዮች ለመመርመር ይነው አላገባብ ከስራ ተባረር ያለው ከሚል ጥያቄ አንስቶ እስከ ከፍተኛ የሕይወት መጥፋት ድረስ የሚደርሱ ከፊሉ ሰው በመገናኛ ብዙኃን የሚሰማቸው አብዛኛው ግን ሰው በመገናኛ ብዙኃን የማይሰማቸው እጅግ በጣም በርካታ ቁጥር ያላቸው የሰብአዊ መብት ጥሰት ጥያቄዎች ወደ ኮሚሽናችን በየቀኑ በብዙ ቅርንጫፎቻችን አማካኝነት ይቀርባል። ስለዚህ የምንመረምረው ለማጣራት ሙከራ የምናደርገው አቅም በፈቀደ መጠን በተለይ የበለጠ ትኩረት ሊሰጣቸው ይገባቸዋል ብለን የምናስባቸውን ጉዳዮች ላይ ክትትል እናደርጋለን። ነገር ግን ምናልባት ሰው የሚሰማው የተወሰኑትን ብቻ ይሆናል። አሁን ለምሳሌ በቅርቡ ከአፋር አካባቢ ነው የተመለስኩት። በአፋር አካባቢ የተከሰተውን ግጭት ለመመልከት ለማጣራት በሚመለከት ማለት ነው እንደዚህ ብዙ የምንሰራቸው የምንከታተላቸው ጉዳዮች አሉ። የቅማንት ጉዳይንም በሚመለከት እዚህ እኛ መስሪያ ቤት ረጅም ጊዜ የቀረበ ብዙ መረጃ እየሰበሰብንበት እያጣራ ነው ያለ ጉዳይ አለ። ስለዚህ በሚዲያ በአጋጣሚ የተሰሙት ጉዳዮች ብቻ አይደሉም። ብዙ ጉዳዮች አሉ የሚቀርቡ የሚመረመሩ፣ ለዛውም በጣም እጅግ ውስን በሆነ አቅም ለማጣራት ሙከራ እየተደረገበት ያለ ለማለት ነው። በሌላ በኩል ግን አሁን ሁለተኛው ተናጋሪ እንዳሉት አንድ ወገን ብቻ ሲሞት ተብሎ የሚመረመር ጉዳይ የለንም እና በቅርቡ በተከሰተውም ጉዳይ የሞተው አንድ ወገን ነው አይባልም። ሁሉም አይነት ኢትዮጵያዊ ነው የሞተው የተጎዳው። እንደዚህ አይነት ግጭት በሚፈጠርበት ጊዜም ደግሞ የሚጎዳና የሚጠቃው ሰው የግድ አንድ አይነት ወገን ነው ማለት አይደለም። የእኛም የምርመራ ስራ ከሞቱት ሰዎች ማንነት የሚመነጭ አይደለም፣ ሊሆንም አይችልም በእውነቱ። ነገር ግን ምናልባት በቅርቡ የተከሰተውን ግጭት በሚመለከት ትንሽ የሚዲያ ትኩረትን ሊስብ የቻለበት ምክንያት ምንድን ነው? በተለይ የደረሰው አደጋና የደረሰው የሰብአዊ መብት ጥሰት የጥሰት መጠንና የታየው የጭካኔ መጠን እጅግ በጣም የሚያስቆጣ የነበረ ስለሆነ ድርጊቱ አፈጻጸሙ፣ የጥፋቱ መጠን በጣም ሰፊ ስለነበረ በወቅቱ ወዲያውኑ የነበረንን ቁጣም፣ መልእክትም፣ ሀዘንም ለመግለጽ መግለጫ አውጥተናል። በእያንዳንዱ ግጭት ሁሉ ላይ ግን መግለጫ ማውጣት አይደለም ስራችን፣ ዋናው ስራችን ሰብአዊ መብት ጥሰትን አስቀድሞ መከላከል ተፈጽሞ ሲገኝ ደግሞ መመርመርና በጠያቂነት እንዲረጋገጥ የበኩላችን አስተዋጽኦ ማድረግ ነው እና ይህንን እናደርጋለን አቅም በፈቀደ መጠን ማለት ነው። እንደ ሁለተኛው ተናጋሪ እንዳሉትም እኛ ዋነኛ ስራችን ብለን የምናስበው የሰብአዊ መብት ጥሰት ከመድረሱ በፊት የመከላከል ስራ ነው በአብዛኛው ትኩረት የምናደርገው ይህንን ከመከላከል አንጻር ሊሰሩ የሚገባቸው ስራዎች ነው በጣም መጠነ ሰፊ ስራ አለን ይህንን በሚመለከት ነገር ግን ቅድም እንዳልኩት ትዝታ ሰው የሚመለከተው ግጭት ሲፈጠር የምንሰራውን ስራ ነው እንጂ ሌሎቹም ስራዎች በቅርበት የሚያውቃቸው አይመስለኝም። ስለዚህ የዛ አይነት ስሜት ፈጥሮ ይሆናል እንጂ እኛ በፕሮግራማችን ዋነኛው ስራችን የሰብአዊ መብትን ማስፋፋትና የሰብአዊ መብት ጥሰቶችን ሳይከሰቱ በፊት መከላከል ስለሆነ ይህንን በተመለከተ መጠነ ሰፊ ስራ እቅድ አለን። አሁንም እየተሰሩ ያሉ ስራዎች አሉ፣ በተወሰነ አቅምም ቢሆን ለወደፊቱም ግን በሰፊው የምንሰራበት ነው። በጣም ነው የማመሰግነው ኮሚሽነር ዳንኤል በቀለ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ሰፊ ጊዜ ሰጥተው ለአድማጮቻችን መልስ ስለሰጡ በጣም አመሰግናለሁ። አመሰግናለሁ ትዝታ። በዚህ ፕሮግራም የተሳተፋችሁንም አድማጮቻችን ጥያቄ ላካችሁልን፣ በፌስቡክ በኢሜይል እንዲሁም በደምጽ ላደረሳችሁን እጅግ አርጌ አመሰግናለሁ። እግዜር ስጥልኝ። ትዝታ በላቸው ነኝ። እኔም ትዝታ በላቸውን አመሰግናለሁኝ። ለዝግጅቱ ክቡራትና ክቡራን አድማጮች አምስት ጉዳይ አካባቢ ነው ከምሽቱ አራት ሰዓት ሊሆን አሁን የማጠቃለያ ዜና ላሰማችሁ ጥቂት ሙዚቃ ምን ጋብዛችሁና እንሰነባበት የመደመርን ሐሳብ ከመነሻውም ቢሆን እንዳልደገፉት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበርና የኢትዮጵያ የመከላከያ ሚኒስትር አቶ ለማ መገርሳ ትናንት ከቪኦኤ ጋር ባደረጉት ቃለ ምልልስ አስታውቀዋል። አቶ ለማ አክለውም የኢህአደግ የውህደት ሐሳብና ውሳኔ ትክክል ነው ብለው እንደማያምኑና ቢሆንም እንኳ ወቅቱ አይደለም ብለው እንደሚያስቡ ተናግረዋል። በሌላ በኩል ደግሞ አቶ ለማ መገርሳ በድርጅታዊ አሰራር ልዩነት ላይ ያነሱት ሐሳብ ዴሞክራሲያዊ ነው ብሎ እንደሚያምን ዛሬ ለቪኦኤ በሰጠው ምላሽ የገለጸው የብልጽግና ፓርቲ የኦሮሚያ ጽህፈት ቤት ሐሳቡ ተጠናቆ ያልተዘጋ በመሆኑ አሁንም ቢሆን ለውይይት ክፍት ነው ብሏል። ይህ በእንዲህ እንዳለ ከመከላከያ ሚኒስትር ለማ መገርሳ ጋር የተደረገውን ቃለ ምልልስ ቪኦኤ ላለማስተላለፍ ወስኗል ተብሎ በማኅበራዊ ሚዲያ የተሰራጨው የተሳሳተ ወሬ ከቪኦኤ ውሳኔ ጋር ፍጹም የማይገናኝ መሆኑን ማሳሰብ እንወዳለን ሲል ገልጿል። ቪኦኤ በቪኦኤ ከጋዜጠኛነት ስነ ምግባር በሚጠበቀው መሰረት አንድ ከፍተኛ አንድምታ ያለው ቃለ ምልልስ ሲያደርግ ወይም ዜና ሲደርሰው ከሌላው ወገን ምላሽ ለማግኘትና የፕሮግራሙን ሚዛናዊነት ለመጠበቅ መጣር ጊዜ ወስዶ ምላሹን ማግኘት የአሰራሩ ቋሚና የዘወትር ዘይቤ መሆኑን ቪኦኤ አስታውቆ የመከላከያ ሚኒስትር ለማ መገርሳን ቃለ ምልልስ በሚመለከት ያደረገው ውሳኔ ከዚህ የተለየ አይደለም ብሏል። የሶማሌ ክልል ገዢ ፓርቲ ሶዴፓ ጠቅላላ ጉባኤ ከብልጽግና ፓርቲ ጋር ለመዋሃድ ከሰባት መቶ በላይ ባለው የድጋፍና በሁለት የተቃውሞ ድምፅ ዛሬ ማምሻውን መወሰኑን አስታውቋል። ፓርቲው በሥራ አስፈጻሚና በማዕከላዊ ኮሚቴ ደረጃ ውህደቱን በሙሉ ድምፅ አጽድቆ የነበረ መሆኑን ቀደም ሲል ገልጿል። እንግሊዝ ዋና ከተማ ለንደን ውስጥ ትናንት በተፈጸመው የስለት ጥቃት ሁለት ሰዎች ተገድለው ሶስት መቁሰላቸውን የሀገሪቱ የጸጥታ ባለስልጣናት አስታውቀዋል። ጥቃቱን የፈጸመው የ28 ዓመት ዕድሜው ላይ የሚገኝ ዑስማን ካን የሚባል ሰው ነው ተብሎ የጠረጠረው ፖሊስ በቁጥጥር ስር ያዋለው ሲሆን፣ ሌሎች ተጠርጣሪዎችን እንደማያድኑ ባለስልጣናቱ ዛሬ አስታውቀዋል። የዩናይትድ ስቴትስ ባህር ኃይል በዚህ ወር ውስጥ በደቡብ ቻይና ባህር ውስጥ ያደረገው ያልተለመደ እንቅስቃሴ የይገባኛል ውዝግብ በተበራከተበት አካባቢ ቤጂንግ ልትከተል ይገባል የምትላቸውን መመሪያዎች ለማስተማር ዋሽንግተን የወሰደችው እርምጃ ነው ብለው እንደሚያምኑ ባለሥልጣናትና ምሁራን አስታውቀዋል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ለዝግጅቶቹ አብረናችሁ ያመሸነው ቮይቴክ ዞርኒያክ፣ ንጉሡ ታምሬ፣ አበባየሁ ገበያው፣ ጽዮን ግርማ፣ ትዝታ በላቸውና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ፣ በመላ ባልደረቦቻችን ስም አብራችሁን ስለቆያችሁ ከልብ እናመሰግናለን። የፕሮዲውሰሩ ግብዣ ነው ቀሪው። ያ ጀሚላ መሐመድ አማን፣ በእኛ በኩል ከመሐመድ አማን ጋር እንተዋችሁና፣ ሰላም፣ በደህና አደሩ። Mama, the year to Mama. Come to Mama. I love it. Come to Mama as a time of Come to Mama. And you want to Mama, look at Mama. Come Mama. I something. Mama, you want to slip. Come to Mama. You Mama, are going